The Voice of America. የኬንያ ጠቅላይ አቃቢ ህግ የሀገሪቱ ፕሬዚደንት ፓርላማውን እንዲበትኑ ያስተላለፉት ምክረ ሀሳብ አነጋጋሪነቱ እንደቀጠለ ነው ትናንትና የኬንያ የህግ ባለሙያዎች ማህበር ፕሬዚደንት በጠቅላይ አቃቤ ህጉ የተላለፈው ጥሪ ስራ ላይ ካልዋለ ማህበራቸው ፓርላማውን በተቃውሞ ይቆጣጠረዋል ሲሉ አስጠንቅቀዋል። ጠቅላይ ፍርድ ቤቱ በበኩሉ ይህ ጉዳይ የህግ ትርጉም የሚሻ ነው ብሏል። ገልሞ ዳዊት ዝርዝሩን ከናይሮቢ ይዟል። የኬንያ ህገ መንግስት በአገሩ ፓርላማ ህዝብን ለመወከል የሚመረጡ ሰዎች ሁለት ሶስተኛ የጾታ እኩልነት ታሳቢ እንዲደረገ ያዛል። ይህን ለአስር ዓመታት መተግበር አቅቶታል የተባለው የአገሩ ፓርላማ ታዲያ ሰሞኑን ትችትና ቀውስ ውስጥ ገብተዋል። የኬንያ ጠቅላይ አቃቢ ህግ ዳኛ ዴቪድ ማራጋ ማክሰኞ የኬንያ ፕሬዝዳንት ፓርላማውን እንዲበትኑ ያቀረቡት ሀሳብ ላይ ጉዳዩ የሚመለከታቸው አካላት ስለሚከተሉ እርምጃ እየተናገሩ ነው። የኬንያ የህግ ባለሙያዎች ማህበር ፕሬዝዳንት ኔልሰን ሀቪ ግን ፕሬዝዳንት ኬንያታ እንደተባለው በጥቅምት ሁለት ተግባራዊ የማያደርጉ ከሆነ ማህበራቸው የአገሩ ዜጎችን ሰብስቦ ፓርላማውን በተቃውሞ እንደሚዘጋ ተናግረዋል። አሁን ፓርላማውን እንቆጣጠራለን። ምክንያቱም ከጥቅምት ሁለት በኋላ በፓርላማ አባልነት በፓርላማ ውስጥ ልታደም የሚወጣ ማንኛውም ሰው ሰርጎ ገብ ነው። ከዚያ በኋላ በኬንያ ሕዝብ የተሰጣቸው ሕግ የማውጣት ሥልጣን የላቸውምም። ስለዚህ በኬንያ ህገ መንግሥት በተሰጠን ሥልጣን መሠረት ወደ ፓርላማው ሄደን ተገቢ እርምጃ እስኪወሰድ ፓርላማውን በተቃውሞ እንቆጣጠረዋለን። እኛ በቡርኪና ፋሶ የተደረገው ነገር እዚህ እንዲደገም አንፈቅድም። ፍላጎታችን እነኚህ ሰዎች ወጥተው የተሻለ ስራ ሊሰሩ የሚችሉ ሰዎች ወደ ቦታው እንዲመጡ ነው ብለዋል ሚስተር ሃቪ። የኬንያ የምርጫ ቦርድ በሶስት ወራት ውስጥ የተወካዮች ምርጫን እንዲያዘጋጅ፣ የኬንያ ገንዘብ ሚኒስቴርም የፓርላማ አባላት ክፍያን ከተያዘው ጊዜ አንስቶ እንዲያቋረጥ ጠይቀዋል። በተጨማሪም የዓለም አቀፍ መንግስታትና ድርጅቶች ከጥቅምት ሁለት በኋላ በኬንያ ፓርላማ አባላት ተሳትፎ የሚደረግ ማንኛውም እንቅስቃሴ ከማድረግ እንዲቆጠቡ ጠይቀው የኬንያ የፖለቲካ ፓርቲ አባላትም የዚህ ምክር ሀሳብ ተገዢ እንደሆኑ ጠይቀዋል። ጠቅላይ አቃቤ ግዳኛ ያቀረቡት ሀሳብ ግን እክል ገጥሞታል። ማክሰኞ ማረጋ ለፕሬዝዳንቱ የመከሩት ሀሳብ የአገሩ ፍርድ ቤት የህግ ትርጉም ያስፈልገዋል ሲሉ ከናይሮቢና ከሞምባሳ ሁለት ሰዎች የክስ መዝገብ ከፍተዋል። ክሱን የተመለከቱት ጠቅላይ ፍርድ ቤት ዳኛ ውሳኔው ለጊዜው እንዲገታ የክስ መዝገቡን በመስከረም 27 2013 ዓ.ም ምህረት እንድታይ ቀጠረው ሰጥተዋል። የፕሬዝዳንት ኬንያታ አስተዳደር ስለ ጉዳዩ መልስ ባይሰጥም የበፊቱ የምርጫ ተቀናቃኛቸው ራይላ ወዲንጋ ግን ኬንያታ የሚከተለውን ውሳኔ ከማሳለፋቸው በፊት ጉዳዩ የሚመለከታቸውን አካላት በስፋት ማማከር አለባቸው ብለዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ